በእነ ዮሐንስ መዝገብ የተከሰሱት የግንቦት ሰባት አባላት ለሽብር ተግባራቸው የሚያስፈልጋቸውን ስልጠና ኤርትራ ሄደው በመሰልጠን ድንበር ዘልቀው ሲገቡ በተደረገው የተኩስ ልውውጥ የሰው ሕይወት ማጥፋታቸውን ያትታል የአቃቤ ሕግ ክስ። ተከሳሾቹ በቀረበባቸው ክስ በመንተራስ የመጀመሪያ ደረጃ መቃወሚያ በአለፈው ቀጠሮ ያቀረቡ ሲሆን ችሎቱ ያቀረቡትን መቃወሚያ ውድቅ በማድረግ እንዲከላከሉ ብይን ሰጥቷል። ተከሳሾቹ ለችሎቱ አንድ በአንድ እየቀረቡ የእምነት ክህደት ቃላቸውን የሰጡ ሲሆን አንደኛ ተከሳሽ የድርጅቱ አባል ነኝ ወንጀል ግን አልፈጸምኩም ሲል፣ ቀሪዎቹ ደግሞ ወንጀል አልፈጸምንም ሲሉ ተናግሯል። አቃቢ ህግ፣ በበኩሉ ተከሳሾች ወንጀሉን ክደው የተከራከሩ ስለሆነ የሰውና የሰነድ ማስረጃ ለማቅረብ ተለዋጭ ቀጠሮ ይሰጠኝ ብሏል። በመሆኑም የአቃቢ ህግ ምስክሮችን ለማዳመጥ ለጥቅምት 18 ተለዋጭ ቀጠሮ ሰጥቷል። በሌላ ዜና ቄሮ ብሊሱማ በሚል የኦነግ የወጣቶች ክንፍት አቅፈው የሽብር ወንጀል ፈጽሟል ተብለው የተከሰሱ 33 ተከሳሾች ጉዳይም አይቷል። ችሎቱም ተከሳሾቹ በጠበቃቸው በኩል አቃቤ ህግ ያቀረበባቸውን ወንጀል እንዳልፈጸሙ በጽሑፍ ያቀረቡ ሲሆን አቃቤ ህግም ለዚህ ምላሽ ሰጥቷል። ምላሹም በችሎቱ ያልተነበበ ሲሆን ጠበቆቹ ኮፒ አድርገው እንዲወስድና በዚያ ላይ ያላቸውን አስተያየት እንዲያቀርቡ ይህን መሠረት አድርገው ብይን ለመስጠት ደግሞ ለሐምሌ 8 2008 ዓ ም ተለዋጭ ቀጠሮ ይዟል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም